bambina yeah. be <laughs> ሰላም እንደምናመሻችሁ የጋቢና ቪዮ አድማጮች፣ የእሁድ ምሽት ጥቅምት ሰባት 2014 ዓ ም ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለሁ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት አራት ዓመታት ውስጥ በየዓመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና እያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላደርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለንና። በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና የሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺህ ዘጠኝ ጀምሮ የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በኛው ሀገር ባለሙያዎች ወይም ካርዲዮሎጂስቶች አካሚዎች ፎሎ ይደረጋሉ ማለት ነው እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ፣ እንዲሁም በተለይ ሀርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩልሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው። ሕክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዚያ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን አርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺህ ዘጠኝ ግሪጎሪያን ካላንደር የተቋቋሙ። በሁለተኛ ደረጃ ይህንን ሴታፕ ብታቋቋሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጪ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ ሆኖ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆኖ ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ። እንግዲህ አሁን በነገርከን መሰረት የዛሬ አራት አመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር አመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች በአሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው ና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው ጥያቄ የለውም። ሙያዊን ማል እስከማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከተይ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነፃ ነው ህክምናው የሚሰጠው በማዕከሉ? አዎ። የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መሰጠት ከተጀመረ ወዲህ ባሉት አራት ዓመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን ቆይታችንን እያደረግን ያለነው። በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አግባር ጋር ነው ውይይታችን ይቀጥላል። እንግዲህ ቀደም ስል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዶ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፋሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ ድባብ የሚጠቅስ ነው። እና በአንድ ወቅት ከአንድ ትልቅ ጓደኛዬ፣ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ጥይ ትልቁን ራይት ቬንት ሪኩስት የበቀለውን ስትሰራ እንደዚህ አራት የደንብ አንባዎችን ስንከፍት ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎች ያቃሉ። በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብትጽፈው ይለኛል ሲለኝ፣ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፍ ያደርጉኝና በተለይ እንዳልኩች ሴሌክቲቭሊ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፍያቸዋለሁ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደ ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማድረሳቸው ነው የጻፍኳቸው ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት አመቱን ወጣት እንዳልካቸውን የዛሬ አመት የሰራሁት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት። ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይሄ የሀያ ሶስት አመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ደስ ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑ ሞት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና፣ በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሹ ምንድን ነው? አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት የአንተን ታሪክ በዚህ መንገድ ጽፍሸዋለሁ እያል አነብላቸዋለሁ እና ያላለቀሰ ሰው ትዛ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበብኩ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ የሆን ነገር አስተያየት መስጠት አለብን ሲል ዛም ነው ስትራክ ያደረገኝ እና ይሄ መጽሐፍ ይዘዊ የእኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገሪያቸው፣ ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበር ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ህክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይህን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት ዓመት ከተማርኩ በኋላ ነው እኔ ራሴ የልብ ቀዶ ጠጋኝ ሁኜ መስራት የጀመርኩት እና ትምህርትን አጠናቄ ከመጣው በኋላ ሊድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማርኩ? የልብ ቀዶ ጥገና ትምህርትን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲቲት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በዓመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው በዓመት ከ7 ሺህ እስከ 8 ሺህ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል? አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎል እንደመጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም ምርጫ አለ እዚ ሀገር ውስጥ። ህጻናትን በተመለከተ የዓላም ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ እንዳልኩሽ ግን በህፃናትም ላይ በሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉን ኢታሊያን ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ ነው። እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምና መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ ያቀርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን ስም መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። አድማጮች በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አግባር ጋር ያደረግነውን ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ እረፍት አድርገን ስንመለስ የጡት ካንሰር ታማሚ የነበረችውንና በቅርቡ በሞት የተለየችውን የማህሌት ግርማን ሕይወት እንቃኛለን። አሁንም ቆይታችሁ ከኛ ጋር ይሆኑ Ao espadar o espadão ካንሰር በከፍተኛ ሁኔታ እየጨመረ መምጣቱን እና ህሙማኑም ለበሽታ ያላቸው ግንዛቤ እምብዛም በመሆኑ አብዛኞቹ በሽታው ፀንቶባቸው ለህልፈት እንደሚዳረጉ ባለሙያዎች ይናገራሉ። በኢትዮጵያውያን ህሙማን ዘንድ በሽታው እንደሚስጥር የሚወሰድበት ጊዜም አለ። ነገር ግን ነዋሪነቷ በካሊፎርኒያ ኦክላንድ ግዛት የነበረው እና የጡት ካንሰር ታማሚ የነበረችው ማህሌት ግርማ ስለ በሽታው እና ስለ ሕክምናው ግንዛቤ ለማስጨበጥ እና በድፍረት ለመነ ለመነጋገር ስትል የእራሷን የህክምና ሂደት በዩቲዩብ ቪዲዮ እየሰራች ስታስተምር ቆይታ ከሳምንታት በፊት ህይወቷ አልፏል። ኤደን ገረመው እራሳቸውም የካንሰር አገጋሚ የሆኑትን የማህሌት ግርማን እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም በካንሰር ህክምና ላይ ባለሙያ የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አጠናቅራለች። የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልደ ኢትዮጵያዊቷ ማህሌት ግርማ ከአራት ዓመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደ ውጭ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ። በአጋጣሚ ሆኖ ማህሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበረ። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑ ናውጡ ልኝ ስትላቸው አይ እኛ እናወጣም ምናምን ነገር ነው እንጂ ያሏት ወይ ስለ ባይፕሲ ስለምናምን አልነገሯት። ሶ በዛ ዲሳፖይንት እንደሆነ ሌላ መንገድ ጀምራለች። እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር ራስንም መመርመር ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን በተለይ ወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩ እና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን በተለይ እዚህ ያለ ነው አኒዋል ቼክ አፕ የሚባል ነገር አለ። እና በአኒዋል ቼክ አፕ እነሱ ያገኙታል። እኛም ደግሞ ያለውን ሁኔታ መንገር እንችላለን። ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞውንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ ስድስት አመት አካባቢም የልጆቻቸውና የእሳቸው ዘረመል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው መሀሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ። ቴስቲንግ ያልኩበት ምክንያት አንደኛ እሷም ላይ እጢዎች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ላምፒ ብረስት ምናምን ይባላል እነዛ አይነት ነገር እና በቃ ማወቅ ኪሪሲቲ ነገር ነው። በእውነት ለመናገር እንትን ያለኝ እና ስጠይቃቸው ያው ቤተሰብ ዘር ቤተሰብሽ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶኪመንትድ የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን በብስ ሪዛልት ማምጣት አልችልም። ዶኪመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት ለንደር ሲክስቲስ ምናምን ነው። እንደማ ወንድ አያቴ ወደ ፊፍቲ ሲክስ ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ትላለች። እሱም አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረውና እኔ እንደዚህ ነገሮች አሉ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት እና ደግሞ ዶክተሯን ኢንሲስት አረኩ። በቃ ራሴ ከፍዬም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች ማወቅም አይፈልጉም። ይሄንን ወይዘሮ ሙሉ ብርሃን ልጃቸው መሀሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎቹም ብቻቸውን አለመሆናቸውን በማሳየት ለማበረታታት፣ እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ። የኔን ወዲያው ነው ሁሉ ሰው እንደ ያወቀው ማቃቸው ሰዎች በሙሉ እንዲያውቁትን ነው። በቃ ይሄ ነገር እንደዚህ እንደዚህ ተብያለሁኝ እንዲሆንዋል እና ለእኔ ትምህርት ሰጡኝ። በእውነት በዚህ ውስጥ አልፌያለሁ። እንዲህ አርጊ፣ እንዲህ አርጊ እንዲበይ እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን የመረጡልኝ አሉ እና መናገር በጣም ይጠቅማል አለመናገር ድብቅ ስለሆነ እና ማህሌት፣ ይህን ታውቃለች። የእኛ ህብረተሰብ ብዙ ነገሮችን አይናገርም። ሚስጥር ነው፣ ሃሽ ነው፣ ከቤተሰብ እንኳን ተመርጦ ነው ምናምንና፣ ይህን ስለምታውቅ ወዲያውኑ ቪሎጉን ጀመረች። እና ያው ቴክኖሎጂውን፣ ጊዜው እና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያየው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ እንትን ትላለች በዚህ ላይ መጨመር ፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ ትስላት ቆና መጣ መጣሁ ትልና እሷ መኪናዋ ውስጥ ሆና ያንን ታስተላልፋለች። ከዛ በኋላ ለእኔም ቴክስት ትልክልና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል። እና እሱ ያስተምራል። ለዚህ ነው ብዙ ይረዳል። ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ህሙማንም በጊዜ ለሕክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ የካንሰር ሕክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ማህሌትን የመሰሉ ሰዎች በግልጽ ስለ ሕክምናው ማውራታቸው ትልቅ ሚና አለው ይላሉ። የአዊቱ ካንሰር በጣም የተደርመ ካንሰር ነው። ከሴቶች ምናልባት በስታትሲክሱም አንደኛ ደረጃ የተቀበጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች፣ የሚሆኑ ስለ አንዱ ተገላጭ ባህርያት ምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ሆኑማን የሆኑ ሰዎች ወጥተው በቪዲዮ ምን በተለያየ መንገድ ስለ ያለው በሽታ እንዲሁም ደግሞ በሕክምናም ላይ እያሉ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ደፍረቱ ኖሯቸው እንደገና አስሱ ኖሯቸው ወጥተው ኤክስፒሪየንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ስለዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህ ወጥቶ ሚሄድ ትን የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃተን ለመጨመር በጣም አስፈላጊ ነው። የመሀሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስታማሚዎችና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ። በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣ። ሁልጊዜ በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከመንል ይልቅ አይዞርሽ፣ ትወጫዋለሽ ትወጠዋለህ፣ ምን ላድርግልህ ዛሬ፣ ዛሬ የምትፈልገው ነገር ምንድን ነው? የምትሄድበት ቦታ አለ ወይ መውሰድ ከሆነ የምትበላው ምግብ ምንድን ነው? የምትመርጠው ልብስ የሚያወጣብ እንኳን ቢሆን ልብስ ልጠብል ወይ ልጆች ካላቸው ልጆቹን ላጫውትላችሁ ወይ እንኳን፣ እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስን፣ ስለ በሽታው እንዲነግራቸው፣ ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል። ማሌት ግርማ የካንሰር ሕክምና የሆኑትን ኪሞ ሲጫረር ቀዶ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ ሁለት ቀን ሁለት ሺ አስራ ሶስት አመተ ምህረት ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጿን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የእሷ ህልፈት እንዳያስደናግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መልእክት ያስተላለፈች ሲሆን ይህን መልእክቷንም ከግማሽ ሚሊየ በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ች የያዝ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያምሾነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ ና እኔም ሳስተናግዳቸው ያመሾት ስመኝሽ የቆየ ነበር ነገር በሌሎች ቅንብሮች እንጠብቃችኋለን። የነገሰዊ በለን መልካምሽ